ሱዳን ወደ ኢትዮጵያ የሚመጡ ስደተኞች ቁጥር በከፍተኛ ሁኔታ በመጨመሩ ተጨማሪ ካምፕ ለማቋቋም እየሰራ መሆኑን የተባበሩት መንግስታት ድርጅት ስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። በየቀኑ ወደ አንድ ሺህ ደቡብ ሱዳናውያን ወደ ጋምቤላ እየገቡ መሆኑን የገለጡት በኢትዮጵያ የኮሚሽኑ ቃል አቀባይ ይህም ከዚህ ቀደም ከነበረው በአስር እጥፍ በላይ መሆኑ ነው ብለዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ አቶ ክሶት ገብረ እግዚአብሔርን ያነጋገራቸው እስክንድር ፍሬው ነው። በጣም አመሰግናለሁ ስለ ጊዜዎት፣ አቶ ክሱት ገብረ እግዚአብሔር፣ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቢሮ ቃል አቀባይ። እንግዲህ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ እየጎረፉ እንደሆነ መግለጫ አውጥታችኋል። እንደ አውሮፓውያን አቆጣጠር ከመስከረም ሶስት ጀምሮ ነው ይሄ የሆነው ይላል እና ስለ ቁጥሩ ይንገሩኝ እስኪ፣ መጀመሪያ በቀን አንድ ሺህ ይላል፣ ከአንድ ሺህ በላይ፣ ይሄ አማካኙ ነው እና ከአንድ ሺህ በላይ እየገቡ ያሉበት ሁኔታ አለ ማለት ነው። ትክክል ነው። ባለፉት ሶስት ሳምንታት ብቻ ወደ ሰላሳ አንድ ሺህ ስደተኞች ናቸው የመጡት ስለዚህ ይሄ አማካዩ ከአንድ ሺህ ሁለት መቶ በላይ ነው በቀን እና በጣም ባልተጠበቀው ሁኔታ በጣም ያሻቀበ ቁጥር ነው የመጣው ከዛ በፊት በሳምንት ከሀምሳ እና ስልሳ የማይበልጥ ቁጥር ነበረ የሚመጣው ምንድን ነው ምክንያቱ አሁን የስደተኞቹን ቁጥር በከፍተኛ ሁኔታ እየጨመረው ያለው እንግዲህ እነዚህ ስደተኞች እየመጡ ያሉት ጎረቤት ክልሎች ከሆኑት ከጆንግሌና አፐርናይል ክልሎች ናቸው። በተለይ አፐርናይል ናቸው አብዛኞቹ። ከአፐርናይልም ከናስር ከሚባል አካባቢ ነው የመጡት። ናስር አካባቢ ውጊያ እንዳለ ነው የሚነግሩን፣ ከአየር ላይ የሚዘንብ ቦምብም እንዳለ ነው የሚነግሩንና በአብዛኛው ይሄንን ሽሽት ነው። አንዳንዶቹ ደግሞ ጦርነቱ ባይደርስባቸውም ወታደር እንቅስቃሴዎችን በሚያዩበት ጊዜ በጣም በስጋት ተውጠው ጦርነቱ እነሱ አካባቢ ሳይደርስ የማምለጥ ነገርም አለ። ከዮንግሊያ አካባቢ የመጡት ደግሞ የምግብ እጥረትም ግጭቱም፣ የሁለቱም ቅልቅል ነገር ነው የሚሉት። በግጭቱ ምክንያት ምግብ ማምረት አልቻሉም። ስለዚህ የሚበሉት የሚጠጡት ነገር ሲያጡ የሚመጡ ስደተኞች እንዳሉ ነው ምንረዳው። ሰሞኑን የተቃዋሚዎቹ መሪ እና የቀድሞ ተቀዳሚ ምክትል ፕሬዝዳንት ዶክተር ሪያክ ማቻር የትጥቅ ትግል እንዲደረግ የሳልቫኪርን መንግስት ለመጣል ጥሪ አቅርበዋል። እነዚህ ጥሪዎች ናቸው ምናልባት ስጋት የፈጠሩት። አሁን ቅድም በገለጿቸው አካባቢዎች ጦርነት ሊቀሰቀስ ይችላል የሚለውን ስጋት ያጫሩት ሊሆን ይችላል። እርግጥ ከዛ ወዲህ ይመስለኛል መምጣት ከጀመሩ ወዲህ ይመስለኛል እንደነዚህ አይነት መግለጫዎች መሰማት የጀመሩት፣ የስደተኞቹ ቁጥር መጨመር ይቀድማል፣ ከሪያክ ማቻር አስተያየት ይቀድማል ይቀድማል። ስለዚህ በእነዚህ አካባቢዎች እንግዲህ አጠቃላይ በአገሪቱ ከአምና ኦገስት እንደ ፈረንጅ አቆጣጠር ከሰላም ስምምነቱ በፊት የነበረው ሁኔታ በመጠኑም ቢሆን ጋብ ብለዋል እንጂ ግጭቱ በየአካባቢው አልቆመም። ስለዚህ ግጭቶች ብዙ ጊዜም አሉ። አሁን ደግሞ ወና ስራ አካባቢ ደግሞ ባልታወቀ ምክንያት እንግዲህ ግጭቱ ያየለበት ሁኔታ እንደነበረ ነው ስደተኞቹ የነገሩን። በየትኞቹ የስደተኞች ካምፖች ነው እነዚህን አሁን በተለይ አዲስ የመጡትን ለማስተናገድ ጥረት እየተደረገ ያለው? በቂ ስናቸው ወይ? አሁን ያሉት ካምፖች በኢትዮጵያ የሚገኙት ካምፖች እነዚህ ስደተኞች ለማስተናገድ እንግዲህ፣ አብዛኞቹ እየመጡ ያሉት ወደ ጋምቤላ አካባቢ ነው። ፓጋክ የሚባል የማቋረጫ ወይም ክሮሲንግ ፖይንት ምንለው እዛ አካባቢ ነው እየገቡ ያሉት ፓጋክ ባንክ ማለት በኢትዮጵያ ጋምቤላ ክልል ውስጥ ያለነው። ትክክል። ከዛ እያቋረጡ በዛ ነው የመጡት እና እዛው መግቢያው አካባቢ ትልቅ የመቀበያ ማዕከል ና የመዝግቢያ ማዕከል አቋቁመን እዛ ነው እንግዲህ ተመዝግበው ወደ የካምፖች እስከሄዱ ድረስ እየተረዱ እየታገዙ ያሉበት ሁኔታ ነው ያለው። ካምፖች አሉ፣ ጋምቤላ ክልል ውስጥ ወደ ስድስት ስደተኛ የቆዩ ካምፖች አሉ። አሁን ለጊዜው የተወሰነ ቦታ የነበራቸው ሶስት ካምፖች ኩሌ፣ ጀዊ እና ቴርኪዲ የተባሉ ካምፖች ወደዛ ነው እያመላለስ ናቸው ያሉት። ነገር ግን ስፔሱ በቂ አይደለም። በተለይ ቁጥሩ አሁን በጀመረው ከመጣ ተጨማሪ የስደተኞች መጠለያ ካምፕ መመስረታችን የማይቀር ነው እና ከወዲሁም ከመንግስት ጋር የተነጋገርን ቦታ መረጣ ላይ ያለ ነው። ደቡብ ሱዳናውያን ስደተኞችን ኢትዮጵያ ስታስተናግድ እኖራለች ለብዙ ዓመታት የጋምቤላ ክልል ህዝብም በዚሁ መንፈስ ሲያስተናግድ ቆይቷል። ጃዌን ጠቅሰውልኛል። አንዱ ለምሳሌ እንግዲህ እነ አዳዲሶቹ ስደተኞች ሊስተናገዱባቸው ከሚችሉ አማራጮች አንዱ ጃዌ የስደተኞች ካምፕ ነው ብለውኛል። በጋምቤላ ከተማ አቅራቢያ የሚገኝ ነው። በዛ ካምፕ ላይ በስደተኞቹ በተፈጸመ ተግባር በርካታ ኢትዮጵያውያን ህይወታቸውን ከማጣታቸው ጋር በተያያዘ ምናልባት ከአቀባበል አንጻር መቀዛቀዞች ይኖሩ ይሆን፣ ያ ፈተና ይደቀንብናል ብላችሁ ትገምታላችሁ ምንድን ነው የእናንተ ግምገማ? ትክክል ነው። ባለፉት ወራት እንደዚህ አይነት ችግር ተፈጥሮ ነበረ። ነገር ግን ይሄ የተፈጠረው በስደተኛ እና በኢትዮጵያውያን ማስተናገጆቻቸው መካከል የተፈጠረ ችግር ሆኖ ሳይሆን የተወሰኑ ስደተኞች በተለያየ ምክንያት ተነስተው በስሜት ተነስተው ኢትዮጵያውያን ያጠቁበት ሁኔታ ነው የነበረው። በዚህ ላይ መግባባት ላይ ተደርሰዋል። በስደተኞቹና በኢትዮጵያያን በኢትዮጵያውያን መካከል መግባባት ላይ ተደርሰዋል። የኒክሲያርም የኢትዮጵያ መንግስትም ትልቅ ስራ ሲሰሩ ነው የቆዩት እነዛ በወንጀል ላይ ተሳትፏል ተብለው ለፍትህ የቀረቡ